በኢትዮጵያ በተከሰተው ድርቅ ሳቢያ በኦሮሚያ፣ በሶማሌና በደቡብ ብሔራዊ ክልሎች በሚገኙ የተለያዩ አካባቢዎች አምስት ነጥብ ስድስት ሚሊዮን ሰዎች ለአስቸኳይ ጊዜ እርዳታ ተጋልጠው መቆየታቸው ሲገለጽ ቆይቷል። በአሁኑ ወቅት ደግሞ የምግብ እርዳታ ፈላጊው ቁጥር ወደ ሰባት ነጥብ አምስት ሚሊዮን ማሻቀቡን የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ገልጿል። የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ እንደገለጹት የተረጂዎቹ ቁጥር በሶስት ክልሎች ጨምሯል። በደቡብ ብሔር ብሄረሰቦችና ህዝቦች ክልል በኦሮሚያ ብሔራዊ ክልልና በአማራ ብሔራዊ ክልላዊ መንግስት ሁለት ሚሊዮን ስልሳ ሶስት ሺ ሶስት መቶ አስራ ዘጠኝ ተረጂዎች ጨምረዋል። ቀደም ሲል ከነበረው ማለት ነው። ስለዚህ በአሁኑ ወቅት የተረጂው ቁጥር ሰባት ሚሊዮን ሰባት መቶ ሰማንያ ሁለት ሺ አምስት መቶ ሃምሳ ስድስት መሆኑን ልገልጽልሽ ይፈልጋል። በሀገሪቱ የበልግ ዝናብ ተጠቃሚ በሆኑ አካባቢዎች የሚታየው አነስተኛና ስርጭቱ ያልተስተካከለ የበልግ ዝናብ በአንዳንድ አካባቢዎች በተከሰተ በረዶና ውርጭ እንዲሁም ጎርፍ ሳቢያ የአስቸኳይ ጊዜ እርዳታ ፈላጊ ቁጥር ሊያሻቅም መቻሉን ኃላፊው አብራርተዋል። በተለይ በአማራ ክልል የሚጠበቀው የምርት መጠን መቀነሱን ተናግረዋል። ይሄ እንግዲህ በእያንዳንዱ ምክንያት መግለጽ ካስፈለገ በኦሮሚያ በደቡብ ብሔር ብሄረሰ ና እና ህዝቦች ሊጨምር የቻለው በቆላማውና አርብቶ አደር አካባቢዎች በተከሰተው የመኖ እና የውሃ እጥረት ምክንያት ሁለተኛው ያልተጠበቀ የውርጭ ክስተት በሰብልና እና በቋሚ የጓሮ አትክልቶች ላይ ያደረሰው ጉዳት የምርት መጠን እንዲቀንስ አድርጓል። ሶስተኛው ደግሞ ቀደም ሲል በመኸር ምርት የሚጠበቅ የምርት ግምገማ ውጤት አለ። ያ ከተገመተው በታች ስለሆነ ነው። በአማራ ብሔራዊ ክልላዊ መንግስትም ከመኸር ቅድመ ምርት ግምገማ በኋላ በረዶ ውርጭ እና ጎርፍ ጉዳት ምክንያት የምርት መቀነስ በማስከተሉ የተረጂ ቁጥር ሊጨምር ችሏል። እንደ ኃላፊው ገለጻ ከየካቲት እስከ ግንቦት መዝነብ የነበረበት የበልግ ዝናብ ከአንድ ወር በላይ ዘግይቷል። በዚህም ሳቢያ በቆላማው አካባቢ የውሃና የመኖ ውጥረት በመከሰቱ ከሰዎች በተጨማሪ በእንስሳትም ላይ ከፍተኛ ጉዳት እየደረሰ መሆኑ ተጠቅሷል። ያም ሆኖ ግን በሶማሌ ክልል የተረጂዎች ቁጥር አለመጨመሩን ነው ኃላፊው የገለጹት። ከሚያዚያ ወር ጀምሮ በመንግስት በኩል ወደ አንድ ሜትሪክ ቶን ምግብ ለተረጂዎች መከፋፈሉ ተገልጿል። በአሁኑ ወቅት ለተረጂዎቹ ወደ ስምንት መቶ ሚሊዮን የሚጠጋ የአሜሪካን ዶላር ለምግብ ብቻ ያስፈልጋል ተብሏል። ኢትዮጵያ አሁን ለገጠማት ችግር በአጠቃላይ መጀመሪያ ሰባት መቶ አስራ አምስት ሚሊዮን ዶላር ነበር ያስቀመጥነው። ዶላር ዋጋ ደግሞ በየጊዜው እየናረ እንደሚመጣ እየጨመረ እንደሚመጣ ታቂያለች። በአሁኑ ወቅት የጨመርነውን ሀዝ ጨምሮ የሚያስፈልግን ሰባት መቶ አርባ ሁለት ሚሊዮን ስምንት መቶ ሰላሳ ስምንት ሺ ሰባት መቶ ሶስት የአሜሪካ አንድ ዶላር ነው። ለምግብ እስካሁን መንግስት በራስ አቅም ችግሩን የመፍታት ሂደት ውጤታማ እየሆነ ነው እየተባለ ነው የነበረ። አሁን ደግሞ የመጨመር አዝማሚያ አለ እና በመንግስት አቅም ብቻ ይፈታል ብለው ያምናሉ? ማንኛውም አገር ማንኛውም አገር አንድ ጉዳትና ችግር ሲደርስበት በራስ አቅም ከተቻለም ጥሩ ነው። ከራስ አቅም በላይ በሆነው ግን የመረዳዳትና የመደጋገፍ ነገር እንዳለ ዓለም አቀፋዊ ሁኔታዎች ሁሉ የሚያሳዩን ይመስለኛል እንጂ ድጋፍማ አንደኛ ራስሽ መንግስት ነው ሁለተኛ ህብረተሰቡ አለ ሌሎችም በሀገር ውስጥ ያሉ ባለ ሀብቶችም አሉ የውጭም ድጋፍ ይጠይቃል በኢትዮጵያ በደረሰው ድርቅ ቀደም ሲል አስር ነጥብ አምስት ሚሊዮን ህዝብ ለአስቸኳይ ጊዜ እርዳታ ተጋልጦ የነበረ ሲሆን ቆይቶ ግን ወደ አምስት ነጥብ ስድስት መቀነሱ ተነግሮ ነበር በአሁኑ ጊዜ ለአስቸኳይ ጊዜ እርዳታ ከተጋለጡ ሰባት ነጥብ አምስት ሚሊዮን ህዝብ ውስጥ ሶስት ነጥብ ስድስት ሚሊዮኑ በኦሮሚያ አንድ ነጥብ ስድስት ሚሊዮን በሶማሌ ቀሪዎቹ በአማራና በደቡብ ብሔራዊ ክልላዊ መንግስታት የሚገኙ መሆኑን ኮሚሽኑ no calzó